በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት ለመፍታት ጅቡቲ ከኢትዮጵያ ድንበር በመቶ ኪሎ ሜትር ርቀት ላይ የሚገኘውን ታጁራ ወደብ ኢትዮጵያ እንደተጠቀምበት ማቅረቧን የጅቡቲ የውጭ ጉዳይ ሚኒስትር መሐመድ አልየሱፍ የሱፍ ለአሜሪካ ድምፅ ተናግረዋል። ሆኖም ይህ አማራጭ ኢትዮጵያ የባህር ኃይል ለመገንባት ያላትን ፍላጎት እንደማያካትት ሚኒስትሩ አመልክተዋል። ጅቡቲ ያቀረበችውን አዲስ እቅድ በተመለከተ የአፍሪካ ቀንድ አገልግሎት ባልደረባ ሀሩን ማሩፍ ያጠናቀረውን ዘገባ ስመኝሽ ቆይ እንደሚከተለው ታቀርበዋለች። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ወደ ባልባ ከሆነችበት ጊዜ አንስቶ የባህር በር ለማግኘት የሚደረገው ውይይት ዋና አገራዊ ጉዳይ ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ከመጡ በኋላም ጉዳዩ ትልቅ ትኩረት እንዲያገኝ አድርገዋል። ከሶማሊያ ተገንጥላ ራስ ገዝ አስተዳደር ከሆነችው ሶማሌላንድ ጋር የወደብ ስምምነት ማድረጋቸውም በሞቃዲሾ እና በአዲስ አበባ መካከል ለተፈጠረው ውጥረት መንስኤ ሆኗል። ኢትዮጵያ ወደ ውጭ የምትልካቸው ዕቃዎች ዋና መሸጋገሪያ የሆነችው ጅቡቲ ታዲያ ውጥረቱን ለማርገብ የሚረዳ ተጨማሪ ወደብ ለኢትዮጵያ በአማራጭ አቅርባለች። ጅቡቲ እንደምትለው ኢትዮጵያ እያደገ ያለውን ፍላጎቷን ለማሟላት እስከ አስር የሚደርሱ ተጨማሪ ወደቦች ያስፈልጓታል። ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ ከሁለት ወራት በኋላ በሶማሊያ ፕሬዝዳንት ሙሐመድ አብዱላሂ ፎርማጆ በቀረበላቸው ግብዣ መሰረት እንደ አውሮፓን አቆጣጠር በሰኔ 16 2018 ዓ.ም ተመረጥ ወደ ሞቃዲሾ ተጉዘው ነበር። በውይይታቸው ማጠቃለያ ላይ ሁለቱ መሪዎች ባወጡት የጋራ አቋም መግለጫ ላይም ለሁለቱም ሀገራት ሉዓላዊነት የግዛት አንድነት፣ የፖለቲካ ነጻነት እና አብሮነት ያላቸውን ክብር ገልጸዋል። በዚሁ የጋራ መግለጫ በሁለቱ ሀገራት መካከል በአራት ቁልፍ የባህር ወደቦች ላይ በጋራ መዋለንዋይ ለማፍሰስ እና ሶማሊያንና ኢትዮጵያን የሚያገናኙ ዋና ዋና የመንገድ አውታሮች እና አገናኝ መስመሮች ለመገንባት መሪዎቹ ተስማምተው ነበር። ስምምነቱ በየትኛዎቹ አራት ወደቦች ላይ በጋራ መዋለ ንዋይ እንደሚያፈሱ በግልጽ ባያስቀምጥም መሪዎቹ ወደቦችንና አውራ ጎዳናዎችን በማልማት ሁሉንም የንግድና የኢኮኖሚ ገደቦች ለማስወገድ ተስማምተዋል። ኢትዮጵያ በወቅቱ ዓለም አቀፍ እውቅና በሌላት ራስ ገዟ ሶማሌላንድ ወደብ ትጠቀም የነበረ ሲሆን የተባበሩት አረብ ኤሚሬትሱ ዲፒ ወርልድ ወደቡን በገነባበት ወቅት ኢትዮጵያ 19 ከመቶ ድርሻ ነበራት። በተጨማሪም ኢትዮጵያ 51 ከመቶ የወደብ ባለቤትነት እንዳላት ከግምት ውስጥ አስገብታ የነበረ ሲሆን የሶማሌላንድ ድርሻ 30 ከመቶ ነበር። የሶማሊያ ፌዴራል መንግስት ይህን የሶስትዮሽ ስምምነት ህጋዊ ተቀባይነት የሌለው ነው ቢልም ስምምነቱ በዋናነት የልማት ፕሮጀክት በመሆኑ በቀጥታ የተቃውሞ ዘመቻ አላካሄደም። ሆኖም እንደ አውሮፓውያን አቆጣጠር በ2022 ኢትዮጵያ ግልጽ ባልሆነ መንገድ የነበራትን የ19 ከመቶ ድርሻ አጣች። ጠቅላይ ሚኒስትር አብይ አህመድ የወደብ አቅርቦት ለኢትዮጵያ ወሳኝ መሆኑን አጠንክረው መግለጻቸውን ቀጠሉ። ባለፈው ዓመት በፓርላማ ቀርበው ባደረጉት ንግግርም ይህን ብለው ነበር። ይህ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ፣ አይ ቲንክ የባህር ኃይል ስንገነባ አልነበሩ መሰለኝ ሰዎች ወይ ዩቱብ የባህርያዊ ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ አጀንዳው ያኔ ዩቱብ ያልነበረው ሁሉ አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛው ደግሞ የኤርትራን ሉዓላዊነት ለመዳፈር ነው የሚሉም አሉ። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ከዚህ በኋላ ነው እንደ አውሮፓውያን አቆጣጠር በጥር አንድ 2024 ዓመተ ምህረት የተፈረመው ስምምነት የመጣው። ጠቅላይ ሚኒስትር አብይ አህመድ እና የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ በተፈራረሙት የመግባቢያ ሰነድ ኢትዮጵያ 20 ኪሎ ሜትር እርዝማኔ ያለው የባህር በር እንደምታገኝና በምትኩ ኢትዮጵያ ሶማሌላንድን እንደ ሀገር እውቅና እንደምትሰጣት ማስታወቃቸውን የሶማሌላንድ ባለስልጣናት አስታወቁ። የሶማሊያ ባለስልጣናት ተዋክለው የጋራ መግባቢያ ሰነዱ የኢትዮጵያ አስር ከመቶ እቃዎች በበርበራ በኩል መግባት እንዳለባቸው እንደሚያስቀምጥ ተናግረዋል። ይህንን የመግባቢያ ሰነድ በጥብቅ የተቃወመው የሶማሊያ ፌዴራል መንግስት ሉዓላዊነቴን የሚጥስ ነው በማለት ውድቅ አድርጎታል። ጉዳዩም በሶማሊያ እና በኢትዮጵያ መካከል ዲፕሎማሲያዊ ውጥረት ፈጥሯል። ሁለቱን አገራት ለማሸማገል በቱርክና በኬንያ የተደረገው ሁለት ዙር ውይይት በመክሸፉም ጅቡቲ ውጥረቱን ለማርገብ ከኢትዮጵያ ድንበር በመቶ ኪሎ ሜትር ርቀት ላይ የምትገኘውን ታጁራ ወደብ አቅርባለች። ኢትዮጵያ ይህንን የጅቡቲን ጥያቄ ትቀበል እንደሆን እስካሁን ግልጽ ባይሆንም የስምምነት አማራጩን ይፋ ያደረጉት የጅቡቲ የውጭ ጉዳይ ሚኒስትር አሊ ዩሱፍ ከኢትዮጵያ መሪዎች ያገኙት ምላሽ አዎንታዊ ነው ብለዋል። ይሄ ለኢትዮጵያ በጣም የሚጠቅም ነገር መሆኑን እናውቃለን። ከአንድ መቶ ሚሊዮን በላይ ሸማቾች ያሏት ትልቅ አገርም እንደመሆኗ ኢትዮጵያ ከሶስትና አራት በላይ ወደቦች ያስፈልጓታል። ኢትዮጵያ አሁን ያላትን የገበያ ፍላጎት ለማሟላት አስር ወደቦች ያስፈልጓታል። ስለዚህ እነዚህን ፍላጎቶች እንረዳለን የሚጠበቀውን ለማድረግም እንሞክራለን። ዩሱፍ ኢትዮጵያ የባህር ኃይል ጦር ሰፈር መገንባት እንደማትችል የገለጹ ሲሆን፣ ሆኖም ጅቡቲ ኢትዮጵያ ከአንድ በላይ ወደብ እንዲኖራት ለመርዳት እንደምትፈልግ ተናግረዋል። ኢትዮጵያ ከአንድ በላይ መተላለፊያ እንዲኖራት በማገዝ የተፈጠረውን ውጥረት በማርገብና ሁሉም እንዲረጋጋ በማድረግ በዋናው ቁም ነገር ላይ ማተኮር ያለብን ይመስለኛል። እንደ ጅቡቲ የሚኖረን ሚናያ ነው። ላለፉት ዓመታት ስናደርግ የነበረውም ይህንን ነው። አሁንም በእነዚህ መሮዎች ላይ መስራታችንን እንቀጥላለን። የውጭ ጉዳይ ሚኒስትሩ ዩሱፍ አክለው ጅቡቲ በሶማሊያና በኢትዮጵያ መካከል የነበረው መልካም ግንኙነት ወደ ነበረበት እንዲመለስ እንደምትፈልግም አመልክተዋል። የጅቡቲና የኢትዮጵያ ወታደሮች በአፍሪካ ህብረት የሽግግር ተልዕኮ ወይም አትሚስ ውስጥ አገልግለዋል። ይህ ቡድን ተልዕኮውን በታህሳስ መጨረሻ ላይ የሚያጠቃልል ሲሆን የአፍሪካ ህብረት የሶማሊያ ድጋፍ እና ማረጋጋት የተሰኘ አዲስ ተልዕኮ ይተካል። ሶማሊያ ኢትዮጵያን ከአዲሱ ተልዕኮ ማግለል የምትፈልግ ሲሆን ግብጽና ጅቡቲ ግን እንዲሳተፉ ጋብዛለች። ባህሩን ማሩፍ ለተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ